እንግዳው ዚግማር ጋብሪኤል ከአፍሪካ ህብረት የጋራ ጋዜጣዊ መግለጫቸው ማለት ከህብረቱ ሊቀመንበር ፋቂ ማማት ጋራ ከሰጡ በኋላ እንደተረዳሁት ጠቅላይ ሚኒስትር ኃይለማርያም ደሳለኝ እንዳነጋገሩ ነው። ከዚያ ግን በቀጥታ ወደ ጀርመን ኤምባሲ አቅንተው ከአጫሪዎቻቸው ከመጡ ጋዜጠኞች ጋራ በጀርመንኛ ቋንቋ ጋዜጣዊ መግለጫ ሰጥተዋል። እንደሰማነው የተቃዋሚ ፓርቲ አባላትን አግኝተው ነበር። አዎ፣ እንግዲህ እዚህ ላይ ምንድን ነው እንኳን መግለጫቸው በጀርመንኛ ቢሆንም ከግራም ከቀኙም የጀርመን ጋዜጠኞችን ትርጉሙን እንዲነግሩ የሚያነጋግራቸው እንግዳው መግለጫ እየሰጡ በሆነበት ጊዜ ነው እና ቁርጥራጭ ሀሳብ ነው ያገኘሁት። ሆኖም እንደተረዳሁት እንግዳው የውጭ ጉዳይ ሚኒስትሩ ሀገሪቱ ቀደም ሲል ቃል የገባችውን የፖለቲካ አሳታፊነቷን እንድታሰፋ እና የአስተዳደራዊ ዘይቤው መልክ እንዲይዝ የሕግ የበላይነት እንዲሰፍን የሚል መሰረተ ሀሳብ ነው ያገኘሁት። ተቃዋሚዎችን በሚመለከት ምንም ይፋ የሆነ ነገር የለም። ነገር ግን በዛው በኤምባሲ ውስጥ አገኝተው እንዳነጋገሯቸው በዓይኔ አይቼዋለሁ። እንግዲህ ከዚህ በተረፈ ከአፍሪካ ሕብረትና በጥቅሉ የአፍሪካ አህጉር ጋራ ጀርመን ስለሚኖራት ሚና አስረድተዋል። ይህም በህብረቱ በአደረጉት መግለጫ ወቅት በሰፊው የተዘረዘረው ነው። የጀርመኑ የውጭ ጉዳይ ሚኒስትር ዚግማር ጋብርኤል እንግዲህ ዛሬ ነው ወደ አገራቸው የሚያቀኑት። አዎ፣ ትናንትና እንደመጡ በአዲስ አበባ ውስጥ አልነበሩም። ወደ ሶማሊያ ነበር የሄዱት እና ዛሬውኑ እኔ አሁን ይሄ መግለጫ በሰራሁበት ወቅት ወደ አውኑ ነው ተመልሰው ያቀኑት ወደ ሀገራቸው። ጌታቸው ተጥላ ኃይሌ ጊዮርጊስ ለሰጠህን ቃለ ምልልስ አመሰግናለሁ። እሺ፣ እኔም አመሰግናለሁ አዜብ።